ከማህበረሰብ okay, ለማህበረሰብ አቶ አያሌው ሁንዴሳ የቀድሞው የኒው ሳውዝ ዌልስ ኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት እና በሲድኒ የማህበረሰብ ረዴት አስተባባሪ፣ አቶ ሚካኤል መለሰ በብሪስበን የማህበረሰብ ረዴት አስተባባሪ። አቶ አያሌው በቅድሚያ ወደ ኢትዮጵያ የተወሰኑ ቁሳቁሶችን በእርዳታ መልክ አሰባስባችሁ መላካችሁ ይታወቃል። ምን አይነት ቁሳቁሶችን ያሰባሰባችሁት ለዛስ እንደምን ተነሳሳችሁ? አመሰግናለሁ ካሳሁን ለተሰጠን እድልና ይህንን ያደረግነውን ጥረት ለህብረተሰቡ እንድናዳርስ ብሎም ሌሎችም ሰዎች በቀላሉ ይህን ነገር ሊያደርጉ እንዲችሉም ማነሳሻ እንዲሆን እድሉን ተሰጠህን በጣም አመሰግናለሁኝ። የላክናቸው እቃዎች አንድ ሰባ ፊት ኮንቴነር የሞሉ እቃዎች ናቸው። በውስጡ ያሉት ዝርዝር እቃዎች ሰላሳ አምስት የሆስፒታል አልጋዎች፣ አስራ አምስት ፍራሾች ለሆስፒታል አልጋዎቹ አርባ አምስት ክራንቾች፣ ስድስት ዊልቸሮች፣ ሁለት የሆስፒታል በሽተኛ ማንሻ ማሽን፣ አንድ አስቸኳይ የመጀመሪያ እርዳታ ወይም ኤመርጀንሲ ሩም ውስጥ በሽተኛ መርመሪያ አልጋ ወይም ኤግዛሚኔሽን ቴብል የሚሉት እና ሰላሳ አራት ካርቶን የተለያዩ ሆስፒታል ሆስፒታል አገልግሎት የሚውሉ ቁሳቁሶች እነዚህ የሆስፒታል ናፒዎች በሄድ በርዝ ዩኒት ውስጥ አገልግሎት ላይ የሚሉ ኪቶች፣ እግር ላይ አደጋ ሲደርስ አጥንት መደገፊያ የሚታሰርበት ቡቶች እነዚህና እነዚህን የመሳሰሉ ሰላሳ አራት ካርቶኖች የታሸጉ ሁለት ፓለት ኢንሳይክሎፔዲያ መጽሐፎች ሌተስ ሁለት መቶ አስራ ስድስት አስራ ሰባት አካባቢ ያሉ እና ሁለት መቶ አስር የታሸጉ ካርቶኖች ልብሶች፣ አልባሳት ናቸው። አልባሳቶቹ በግምት ከሰላሳ ሺ እስከ አርባ ሺህ ሰዎች ሊያለብሱ የሚችሉ ናቸው እና በጥቅሉ ለመላክ የበቃ ነው። እነዚህም ነው። እንዴት ተነሳሳችሁ የሚለው በግላቸው ይህን ስላሰሩ የነበሩ ሰዎች እናቅ ነበር። እኛ አካባቢ በአንድ አጋጣሚ ተሰብስበን እንዲሁ ሁሌም እኛ ኢትዮጵያኖች ስንገናኝ ስለ ሀገራችን ማውራታችን አይቀርም እና ስናወራ በሆነ ልደት ፕሮግራም ላይ በህፃናት ልብሶች ብዙ ጊዜ ዝም ብሎ ሳይለበሱ እንደሚጣሉ በሚነ ተነሳና፣ ይህን እኮ ሰብስበን ወደ ሀገር ቤት ብንልክ እዛ ብዙ ድጋፍ ሊያደርግ ይችላል የተለያዩ እርዳታ ድርጅቶች አሉ ተብሎ፣ ለምን አናደርገውም ለምን አናደርገውም ተብሎ ተጀመረ። ከዛ ሀሳቡ እየገፋ ሲሄድ ከዚህ በፊት ይሄ ልምድ የነበረው ወንድማችን አቶ ግርማ ፈይሳ ሳማክረው፣ ይህን ነገር እንደዚህ አይነት ነገር እኮ መላክ የምትፈልጉ ከሆነ እያለው በርከት ያሉ አልባሳት ማግኘት እችላለሁ። በዛ አውስትራሊያ ሮተሪ ክለብ ይሄን የምነግርህ በርካታ ልብሶች ማግኘት ይቻለን። አሁን በፊት በካርጎ ልልክ የነበረው ነገር ወደ ኮንቴነር አደገ። ኮንቴነር ስታድግ ደግሞ ያገኘነው ነገር ኮንቴነር አይሞላም። ከላክን አይቀር ደግሞ መገኘት ከቻለ ለምን ሌላ ነገር አልጨምርም? ተባለ። ወደ አልጋ አደግን ማለት ነው። አልጋዎቹ ውስጥ ተጨምረው እንዲላኩ በዚህ መሰረት ሻሸመኔ ችግር የነበረ ጊዜ ለሻሸመኔ ተፈናቃዮች ልልቅ የነበረው እቃ በኮቪድ ምክንያት አልጋዎቹም ማግኘት ስላልቻል እና ኮንቴነር መሙላት ስላልቻል ሲንከባለል እዚህ ደርሶ፣ አሁን ኮቪድ በመላ አውስትራሊያ ያው የኮቪድ ሪስትሪክሽን ስለተነሳ አልጋዎቹም ማግኘት ቻለን። በዚህ ሁኔታ ነው እንግዲህ በጣም ትልቅ ኮንቴነር ለመላክ የበቃ ነው ማለት እችላለሁ። ካሳሁን ቶ ሚካኤልስ፣ በእርሶ በኩል በብሪስበን ያላችሁ ኢትዮጵያውያን ማህበረሰብ አባላት እንደምን ነው ልትነሳሱ የቻላችሁት? ይሄንን የረዴት ቁሳቁሶች አሰባስባችሁ ለመላክ መላካቸውስ፣ የቁሳቁስ አይነቶች ምን ምን ናቸው? እግዚአብሔር ይስጥልኝ ካሳሁን፣ ለዚህ ቃለመጠየቅ ከተነሳሳንበት ብንጀምር ለመጀመር እፈልጋለሁ ከዛ የተነሳሳንበት ምክንያት ባለፈው አያሌው እንዳለው በሻሸመኔ አካባቢው በነበረው ረብሻ የተወሰን ሰዎች የልብስ ማሰባሰብ እና ለመላክ በካርጎ ነበር ያሰብ ነው። እና በአጋጣሚ ያንን እያስተባበርን እያለን የተለያዩ የዚህ ሀገር ተወላጆች አውስትራሊያኖች ቀርበን ስናነጋግራቸው ከዚህ የተሻለ ሀገራችሁን መርዳት የምትችሉበት መንገድ ስላለ ሰዎች እናስተዋውቃቸዋለን ብለውም ሰዎች አስተዋወቁንና የሮተሪ አውስትራሊያ ነው የዛ የኤሪያ ማናጀር አስተዋውቀውን እነሱ የተለያዩ ቦታዎችን አሳይተውን ምን እንደምንፈልግ ጠየቁንና በዛ መሰረት በሞላ ነው በጠየቅነው መሰረት የሆስፒታል አልጋዎች ከነፍራሻቸው አስራ ሶስት የዳያሊስስ ማሽን ዘጠኝ የኢሲጂ ማሽን ወደ ስምንት ቪሌጅ ውልቸር ሀያ አምስት ነው። በገጠር አካባቢ መጠቀም የሚችል ማለት ነው። አዲሶች ናቸው እና አሮጌ ውልቸሮች ወደጠኝ ክራንች ደግሞ አርባ ሶስት እንድ ነው። የሆስፒታል እቃዎች በካርቶን ነው። አንድ መቶ አስራ ዘጠኝ ካርቶን ነው እያገኘ ነው። ሌላው በወሊድ ጊዜ መጠቀም የሚቻሉ በርዝንኪት ወደ ዘጠኝ ካርቶን የአይን መነፅር ማለት ለሪዲንግ የሚሆን ለንባብ ማለት ነው። ሀያ ሰባት ካርቶን ነው። እያንዳንዱ ውስጥ ሁለት መቶ መነጽር አለ። የአስተማሪዎች የትምህርት መርጃ ዘጠና ሁለት ካርቶን፣ ለሕፃናት መጽሐፍ ለትምህርት ቤት የሚሆን ሀምሳ ዘጠኝ ካርቶን እና የተለያዩ ልብሶች ወደ አንድ መቶ ዘጠና ካርቶን ናቸው። ለመላክ ያሰብነው ባለፈው ሀያ ስድስት ዲሴምበር ላይ ነበረ ግን በዳያለስስ ማሽኑ የተለያዩ መጠይቆች ስለነበሩ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ተባብረን የተለያዩ መረጃዎች አግኝተን ከኢትዮጵያ ዶክመንት አስገብተን ነው ባለፈው ወር ማለት ነው ፌብርዋሪ ላይ የተፈቀደለንና ፓኬ ያደረግ ነው። የእርዳታ ስብስባችሁ የት አካባቢ እንዲውል ነው ከዚህ ወደዛ የላካችሁት ወይስ በቀጥታ ማዕከላዊ በሆነ መንገድ ተልኮ በመንግስት በኩል ወደ እንዳስፈላጊነቱ ወደ ወዳሻቸው ቦታ እንዲያከፋፍሉት ነው ወይስ በአንድ ቀጥተኛ ቦታ ላይ ደርሶ እዛ ላሉ ተጠቃሚዎች ግልጋሎት ላይ እንዲውል ነው? ይሄ በጣም ኢንተረስቲንግ ጥያቄ ነው ካሳሁን። እኛ አስበን የነበረው እንደነገርኩ ያው ፕሮሰሱ ቆይቶ ስለነበረ መጀመሪያ ወደ ሻሸመኔ ወይ እዚህ በደቡብ አካባቢ ተፈናቅለው ነበሩ ዜጎች ለመላክ በማዕከል ነበረ የፈለግነው። ያው እንደነገርኩ በኮቪድ ምክንያት የምናሰባስበው እቃ ስለቆየ አሁን ተሰባስቦ ሲያልቅ በቀጥታ በማዕከል ደረጃ አሁን ደግሞ የችግሩ ኤሪያ ተቀይሮ በዚህ በሰሜን ምዕራብ ኢትዮጵያ እና በሰሜን ኢትዮጵያ ያለው በሕግ ማስከበሩም ሆነ በተፈጠሩት ግጭቶች የተፈናቀሉ ዜጎች ስለነበሩ ወደዛ አካባቢ መንግስት በሚፈልገው መንገድ እንዲያከፋፍል ብለን በኢትዮጵያ የውጭ ጉዳይ ሚኒስቴር የዲያስፖራ ኤጀንሲ ኃላፊዋ ቱምጋን ለመገናኘት የሞከርነው በኤምባሲ በኩል እጅግ በጣም በሚገርም ሁኔታ እሳቸው በየጊዜው ወጥተው ፖርትፎሊያቸው እንደሚናገረው የዲያስፖራ ኤጀንሲ ዋና ዳይሬክተር ናቸውና እሳቸው ወደ እኛ ወደ ስደት ላለነው ኢትዮጵያኖችን ቀርበው እንዲህ እንዲህ ያሉ ነገሮች ፋሲሊቴት ሊያደርጉልን ሲገባ በእኛ ጥያቄም ለቀረበው ጥያቄ ቢሮክራሲ አብዝተውብን ደብዳቤ ጻፉ። ደብዳቤው እኔ ጋ ደርሶ ለማህበራዊ ጉዳይ ሚኒስቴር ተልኮ ከማህበራዊ ጉዳይ ሚኒስቴር የሚገኝ እንትን አለ ምናምን የሚል ነገር አብዝተው በጣም በጣም ፍራስትሬት አድርጎን ነበር። ምክንያቱም እኛ ኮንቴነሩን በዚህ ሰዓት ውስጥ ተከራይተን መቶ እቃ እየተሞላ ነው፣ በተወሰነ ጊዜ መነሳት አለበት ኮንቴነሩ። ሎር ለማድረግ የሚያስፈልግ የሚሰጡ አራት ሶስት ቀን ነው። በጣም ተደናግጠን ከዛ ሌላ አማራጭ መፈለግ ነበረብን እና ይህን ነገር ይሰራሉ ተብሎ ከዚህ በፊት ቅድም እንደ እንዳነሳውል በአቶ ግድማ ፈይሳ በኩል ባለነበረን ኤክስፒሪያንስ እና በግልም በምናውቃቸው ሰዎች የአማራ ልማት ማህበርን ኮንታክት አድርገን አሁን ለጊዜው የላክ ነው ለአማራ ልማት ማህበር ነው። በዚህ አጋጣሚ ግን እንዲያው የመንግስት ባለስልጣን የሆኑት ወይዘሮ ሰላማዊት ዳዊት ይህንን ነገር ትኩረት ሰርተውት መደበኛ ስራቸው ነው። ዜጎች ሀገራቸውን ለመርዳት ሲፈልጉ መቼም በሀገር ተስፋ አይቆረጥም እንጂ ተስፋ ሁሉ ሊያስቆርጥ የሚችል ነገር በሚችል ቢሮክራሲ ሲያበዙ ማዘናችንንም መግለጽ እፈልጋለሁ። በዚህ አጋጣሚ አቶ ሚካኤልስ ከዚህ በቀጥታ ያላካችሁት በእርግጥ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አዲስ አበባ ነው ያ እዛው አዲስ አበባ አካባቢ እንዲከፋፈል ነው ወይስ በተወሰነ የመረጣችሁትና እንዲደርስ ያስባችሁበት ቦታ አለ? ባላላክ ላይስ እናንተ እንደነ አቶ አያሌው ከሲድኒ ወደዛ እንደላኩት የገጠማቹ ችግሮች ወይም ደግሞ ቀና የሆኑ ቅልጦፍ ትብብሮች አሉ። የእናንተስ ተሞክሮ ምን ይመስላል? እኛ የምንልከው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሕፃናትና ቤተሰብ ጉዳይ ድርጅት ነው። ከመጀመሪያው ጀምሮ ይህንን ለመላክ በምንዘጋጅበት ሰዓት በሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ጴጥሮስ በሰጡን ጥቆማ መሰረት ያን የድርጅቱን ኃላፊ ግንኙነት አደረግን። በዛ መሰረት የሚያስፈልጉትን መረጃዎች በሙሉ ላኩልን እና እስካሁንም ድረስ በተለያዩ መንገዶች ከነዚህ ከድርጅት ኃላፊዎች ጋር እየሰራን ነው እና እንዲሁም ከኢትዮጵያ ኦርቶዶክስ ቤተክርስቲያን ልዩ ልዩ የክፍል ኃላፊዎች ጋር እየተገናኘን እየሰራ ነው። አቶ አያሌው የላካችሁት ቁሳቁሶች እዛ በተወሰነ መልኩ እገዛ ያደርጋል። ከዛ ባሻገር ይሄ በአንድ ዙር እርዳታ የሚገታ ነው ወይስ ለወደፊቱ እንደዚሁ በኒው ሳውዝ ዌልስ ውስጥ በቋሚነት ወይም በዘላቂነት እንዲቀጥል እሳቤ አለ በእናንተ በኩል? ሳቢያው በተለያዩ መልኮች አገራችንን ለመርዳት ሙከራ ስናደርግ ኖረናል። ወደፊትም ይሄ ጥረት የሚቀጥል ነው። በተለይ አሁን እንዳነሳውልህ የመንግስት ባለስልጣናት በትክክል ሮላቸውን ተረድተው ማነቆ የሆኑ አሰራሮችን ስልጣናቸውን ተጠቅሞ አስወግደው ቀልጣፋ አገልግሎት ሊሰጡ የሚችሉ ከሆነ ማድረግም አለባቸው ብለን እንገምታለን። ደጋግመንም በዚህ ጉዳይ ላይ የሚገጥመውን ችግሮች ፐብሊክ ሊወተን እንናገራለን። በግሌ እናገራለሁ፣ ይህን እንዲያስተካክሉ እየጠየቅን አሁን። ለምሳሌ ያህል እኛ አሁን ከመንግስት የፈለግነው ተረከቡና ስጡ ነው። እነሱ ሀገር አስተዳደሩ ነው ተከፍሏቸው ነው የሚኖሩት። የትራንስፖርት ወጪ ክፈሉ አላልናቸውም። የትራንስፖርት ወጪ ወደ አርባ ሰባት ሰዎች የሚሆኑ ሰዎች ወደ ክፍያው ወደ ሰባት ሺህ ዶላር አካባቢ ነው። ፎርዛት ማተር ወደብ ድረስ ብቻ አይደለም፣ ከወደብ እስከ ደረቅ ፖርት ድረስ የሚከፈለው ወጪ ሁሉ እንከፍላለን ብለናቸዋል። እንደው ቢታደሉ ኖሮ ማድረግ የነበረባቸው እናንተ እስከዚህ ድረስ እንዲህ ካደረሳችሁ እኛ ደግሞ ይህን ልናደርግ እንችላለን፣ ወይም ዜና ብራት ድርጅትን ፈልገው ይህንን አይነት እቃ ስላገኘን የትራንስፖርት ደግሞ አገር በቀል የሚሆን ከውጭ ድርጅቶች ባካቸዋል ብዙን ተብሎ ቀልጠፋ ያለ ስራ መስራት የሚገባቸው የመንግስት ባለ ሹሞች መስራት የሚገባቸውን ባለማወቅ የሚሆን እንዲህ አይነት ቅፋቶች ካልፈጠሩብን ይህን ነገር እንቀጥላለን። እንዲሁም ከአቶ ሚካኤልም ጋር ተነጋግረናል ወደፊት የምናገኘው እቃ ለመላኪያም እንዲያግዘን ብዙ ሰው ሲሆን የመላኪያውም ገንዘብ ቀለል ስለሚል ተጋግዘንም ወይም ደግሞ አንድ ወጥ የሆነ ቦዲም ፈጥረን ልንሰራ እንችል ይሆናል ብዬ ገምታለሁ። እንግዲህ የመጀመሪያ ጅምር ነው። በግሌ እኔ በግል ደረጃ በዚህ ደረጃ ሳተፍ የመጀመሪያ ነው። ከዚህ በፊት ኤክስፒሪንስ ያላቸው ሰዎች አሉ። አሁን ሚካኤልም ታክሏል። አቶ ግርማዝ ተደጋግሞ በግሉ ሰዎችንም ሳያስቸግር የላካቸው ነገሮች አሉ። እንዲህ ተደማምረን ሌሎችም ኢትዮጵያኖች እንደዚህ አይነት ልምድ ያላቸው እና እንዲህ አይነት አክሰስም ያላቸው የእርዳታዎቹ እቃዎች የሕክምና የሆስፒታል እቃዎች፣ ለትምህርት ቤት የሚረዱ ኮምፒውተሮች ወዘተርፈ የሚረዱ ነገሮች ኢትዮጵያ የሚያስፈልጓቸው ነገሮች ብዙ ስለሆኑ እገዛው ለመቀጠል እንፈልጋለን። ግን በተዛማጅ ከመንግስትም ባለስልጣናት በኩል ቀናነት እና በትክክል ዲዩቲያቸውንም እንዲያውቁና ተገቢውን ትብብር እንዲያደርጉ በዚህ አጋጣሚ ማሳለፍ ፈልጋለሁ። አቶ ሚካኤልስ፣ በተለይ አሁን ባለው መልክ ወደፊት ቀጣይነት ያለው ገዛ ለማድረግ በእናንተ በኩልስ እሳቤ አለ? ከዛ ባሻገርስ አሁን ያደረጋችሁት በአንድ የእምነት ዘርፍ የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች እዛ ላይ የተኮረ ነው። ከዛ ባሻገርስ ኢትዮጵያ ዘርፈ ብዙ የሆኑ ችግሮች ያሉባት በጥቅሉ አገር አቀፍ ወይም ኢትዮጵያና ኢትዮጵያውያን ተኮር ለማድረግስ ውጥናላችሁ ወይስ በዚሁ የአንድ እምነት ተኮር በሆነ መልኩ ብቻ ነው ለመቀጠል ውጥናችሁ? እኛ ወደፊት የሚሆን ያሰብነው ይሄን ከላክን በኋላ የእርዳታ ድርጅት በብሪዝበን አሁንም እየተነጋገርን ነው ያለ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገረ ስብከቱ ሥራ አስኪያጅ ጋር ነው። ግን በእኔ ሀሳብና ምኞት ቢሆን ብዬ የማስበው በብሪዝበን ያሉ ምዕመናን፣ እንዲሁም በአውስትራሊያ ከያለው ጋር በቀደሙሉ ተነጋግረናል። ለመረዳዳትና አንዳንድ ነገሮችን ለማድረግ እና የምንልከው ግን ለአንድ የእምነት አማኞች ብቻ አይደለም። ለሁሉም ኢትዮጵያዊ ሁሉን ኢትዮጵያዊ ሊጠቅም በሚችል መንገድ ለመርዳት እንትንላለን። ትልቁ ችግር ወደ ኢትዮጵያ ዕቃ ለመላክ አያሌው ያለፈውን ሂደት አይቼዋለሁ ሰብቻለሁና ልኮ ተቀብሎ በኃላፊነት ሊያስረክብ የሚችል ሰው በጊዜው ማግኘትና በጊዜው አስፈላጊውን ኢንፎርሜሽኖች ወደዚህ ዶክመንቶች የተለያዩ ነገሮችን ማለት አስቸጋሪ ነው ኢትዮጵያ ውስጥ። እና የኢትዮጵያን ኤምባሲ ይህንን ለማድረግ ዝግጅቱም ያሉ አልመሰለኝም። ግን ወደፊት ኃላፊነት ያለው በኃላፊነት ሊጠየቅ እና ተጠያቂነት ሊኖረው የሚችል ድርጅት ካለ ሁላችንም ሆነን በአውስትራሊያ ዋይድ እየተረዳዳን ሁሉም ኢትዮጵያዊ ሊጠብቅ እንደሚችለው መንገድ ብንሳተፍ ደስ ይለናል። አሁን የተነሱት ችግሮች በእርግጥ አዋኪ ናቸው። ምናልባትም ይህንኑ በተመለከተ በሚቀጥለው ሳምንት የማናገራቸው አንድ ሀገር ቤት ኢትዮጵያ ባለስልጣን ይኖራሉ። እነህ ከውጭ ሀገር የሚመጡ እርዳታዎችን እኛው ቀርቶ የጭነት ክፍያ እንኳን ሁሉ ከፍለን ወደ አስፈላጊ ቦታ እንዲዳረስ ሁሉ እያደረግን ነው፣ ያንን ሁሉ የማድረግ አቅም አለን የሚል ሀሳብ ሰንዝረዋል። ምናልባት በሚቀጥለው ጊዜ እሳቸው ከእናንተ ጋር እንዲገናኙ ማንኛውም ኢትዮጵያዊ በመላው ዓለም በስደት ላይ ያለ አውስትራሊያን ጨምሮ ሁሉ ከኔ ጋር በቀጥታ መገናኘት ይችላሉ። በዙም ሆነ በቴሌፎን በፈለገው መስመር፣ በኢሜይል እኔ ላግዝ እችላለሁ የሚል ቃል ገብተዋል። ምናልባት ከእሳቸው ጋር የምትገናኙበት ብልሃትም ቀላል ስለሚሆን በዛ መልክ የሚፈታ ከሆነ አንድ መንገድ ነው። ከዛ ባሻገር አቶ አያሌው አሁን ከአቶ ሚካኤል ጋር በኒው ሳውዝ ዌልስና በኩዊንስላንድ መካከል ካለው ሽርካነት ባሻገር ሀገር አቀፍ እንዲሆን በአውስትራሊያ አቀፍ ደረጃም እንዲሆን እየተነጋገራችሁ ነው ያላችሁት። በዚህ አጋጣሚስ በሌሎች ስቴቶች ውስጥ ላሉ ወይም ክፍለ ሀገራት ውስጥ ላሉ ኢትዮጵያውያን ማህበረሰብ አባላት ከእናንተ ተሞክሮ በዚህ የግብረሰናይ እንቅስቃሴ ላይ እንዲሳተፉ እና ኢትዮጵያ ገደበለሽ የሆነ ያለባትን ችግሮች ለመቅረፍ እንዲያግዝ ምን አይነት ጥሪ ወይም ምክረ ሐሳብ አላችሁ ከተሞክሯችሁ አኳያ? ይሄ በጣም ቆንጆ ነገር ነው። አቶ ካሳሁን፣ አንደኛ ልንረዳ የሚገባው ነገር ይሄ አንድ ዘርፍ ነው። ኢትዮጵያውያን ሀገራቸውን ለማገዝ አንድ ዘርፍ ነው። የተለያዩ ዘርፎች ስላሉ ሰዎች በፍላጎታቸውም በተሰጧቸውም እና እንዲሁም በችሎታቸው ኢትዮጵያን የሚያገዙበት የተለያየ ዘርፍ መኖሩን በብርቱ አምናለው። ይህንንም እንደሚያደርጉ ዜጎች አምናለው። ያ እንደተጠበቀ ሆነው ይሄኛው መንገድ ሞር ሪያሊስቲክ ነው፣ ተግባራዊ ነው። ወይም እኔ እዚህ ጋር ላዋጣ የምችለው ነገር አለ የሚሉ ኢትዮጵያኖች በጠቅላላው እና ሙሉ በፍላጎት የበጎ አድራጎት ስራ ብዙን ጊዜ በራስህ ጊዜ በራስህ ገንዘብም በራስህ ተነሳሽነትና አንዳንድ እልህ አስጨራሽ ነገሮችንም ዋጥ አድርጎ መሄድን የሚጠይቁ ነገር ስለሆነ ቶሎ ተስፋ ለመቁረጥ ትንሽ ጠንካራ መንፈስ ነው የሚጠይቅ ስለሆነ እነዚህ እነዚህ ነገሮች ሁሉ ከግምት አስገብቶ፣ የስ በዚህ መንገድ ተጋግዘን ልንሰራቸው የምንችላቸው ነገሮች አሉ። የምንሰራቸው ነገሮች ለምሳሌ ያህል አንዱ እቃ በመሸከም በመጫም በምናምን ሊሆን ይችላል። እቃዎች የሚገኙበትን ቦታ በማገናኘትም አይ እኔ ብዙ እንደዚህ እንደዚህ ነገር አልችልም፣ ግን ለመላኪያ የሚያስፈልግ ነገር መዋጮ ሲኖር እኔ ብሳተፍበት ደስ ይለኛል የሚሉ ሰዎች ሁሉ ብንገናኝ እና ሀሳብ ተለዋውጠን ብናደረጀው ጥሩ ነገር ይመስለኛል። ማደራጀት ሲባል ሀሳብ ከተለዋወጥን በሀሳብ ለውጡ ውስጥ እኔ ዛሬ የማይታየኝ ወይም ዛሬ ስናደርግ ያልታዩን ነገሮች የሚታያቸው ምናልባትም ልምዱም ኖሯቸው በግላቸው ወይም በተወሰነ ሰርክል ውስጥ የሚሰሩ ሰዎችም ካሉ የልምድ ልውውጥም አድርጎ የሚገኙ ነገሮች፣ አንድ ኮንቴነር መሙላት ቀላል ነገር አይደለም። ልም አሁን ያየውት ይህንን አንድ ላይ የሀሳብም የጉልበትም የሪሶርስም አንድ ላይ ተዋቶ መስራት ቢቻል እሰየው ነው። ፍላጎቱ ያላቸው ሰዎች በዚህ አንድ ላይ ብንሰባሰብ ጥሩ ይመስለኛል። ይህን ካልኩ በኋላ ግን ወቀሳ ብቻ እንዳይሆን፣ ሌላው ማስተላለፍ የምንፈልገው ነገር የአማራ ልማት ማህበር ዳይሬክተር አቶ መላኩ ነው የሚባሉት አሉ፣ አላቃቸውም። እኔ በግል ግን መልእክቱ ደርሷቸው በሃያ አራት ሰዓት ባልሞላ ጊዜ ውስጥ ምክትላቸውን ኮንታክት እንዲያደርገን አድርገው በቂ መረጃ ሰጥተውን እቃሁንም ለማከፋፈል ፈቃደኛ መሆናቸውን በጣም በአጭር ሰዓት ስላደረጉ በዚህ አጋጣሚ ምስጋና እንዲደርሳቸውና በዚህ በተሳተፍነው ሰዎች ስም ምስጋና እንዲደርሳቸው ፈልጋለሁ። ሌላው ወደ አርባ ሰባት ሰዎች የሚሆኑ ሰዎች ወደ ዘጠኝ ሺ የአውስትራሊያ ዶላር አዋጥተው ከሰጡት እቃ። በጉልበት እቃውን ከመሸከም ከማሸግ በተጨማሪ ገንዘባቸውን ላዋጡትም ኢትዮጵያውያን በሲድኒ ለሚኖሩ በዚህ አጋጣሚ እግዚአብሔርን ይስጣችሁ ማለት እፈልጋለሁ። እንበርታ ለወደፊቱም እንግዲህ ከተጋገዝን ልንለውጥ ማምጣት እንችላለን፣ ሀገራችንን ማያገዝ እንችላለን ብዬ በዚህ አጋጣሚ ሁለቱንም ወገን ለማመስገንም እፈልጋለሁ። በተለይ ደግሞ አቶ ግርማ ፈይሳ ለዚህ ነገር መሳካት ልምዱንም ከሰዎችም ጋር ማገናኘት እና ሙሉ ጊዜውንም ከጉልበት እስከ ሁሉ ነገር በማድረግ የመስሪያ ቤቱን ስቶር ለሁለት ወር የተሰበሰቡትን ልብሶች እንዲቀመጡበት በመፍቀድ ላደረገልን ነገር ምስጋናችን ወሰን የሌለው መሆኑን መግለጽ ፈዳለሁ። አቶ ሚካኤልስ፣ በዚሁ አጋጣሚ ልገሳቸውን ለቸሯችሁ ሰዎች የምታቀርቡት ምስጋና ወይም ደግሞ በተለይ ለሌሎች ክፍለ ሀገራት ነዋሪ ለሆኑ ኢትዮጵያውያን ማህበረሰብ አባላት ከተሞክሯችሁ አኳያ ሊያጋሩ የሚሹት ምክረ ሀሳቦች ይኖራሉ? የእኛ ትንሽ ለየት የሚያደርገው ስንጀምረው እዚህ ትንሽ ይሁን እንጂ የሁሉንም የተለያዩ ለምሳሌ ሳውዝ ወርዝን እና ሳውዝ አውስትራሊያን ያሉ ኢትዮጵያኖች በሀሳብም ሆነ በገንዘብ ረድተውናል። ያ ሁሉንም ያደርገዋል ማለት ነው። በተጨማሪ ደግሞ ከሁሉ ከሁሉ በላይ ብፁዕ አባታችን አቡነ ጴጥሮስ በነበሩበት ሰዓት በሀሳብም በኮንታክትም እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ አውስትራሊያ የኒውዚላንድ ሀገረ ስብከት ጽህፈት ቤት ከድጋፍ ደብዳቤ መጻፍ ጀምሮ እስከ ገንዘብ እርዳታ አድርገውልናል። ለዛ በጣም በትልቁ አመሰግናለሁ። ይህንንም ድጋፋችሁ ወደፊት እንደማይለየን እርግጠኛ ነኝ። ሌላው የቅዱስ ጊዮርጊስ የደብር አስተዳዳሪ ቄስ መንግስቱ በየጊዜው ለመታከት የማስቸግራቸው በደብዳቤ በመጽሐፍ በሀሳብ የተለያየ ነገር ለሚረዱን እርዳታ ከልቤ ነው የማመሰግነው። ኃላፊነቱ የሳቸው ሆኖ ብዬ ነው የማስበው። ይህንም ሲያደርጉ አብሮ ነው ያደረጉት። ሌላው የቅዱስ ጊዮርጊስ የሰበካ ጉባኤ እንዲሁም የቅዱስ ጊዮርጊስ ምዕመናን ላደረጉልን ትብብር ከልቤ ነው የማመሰግነው። ከዛ ውጭ ወርቅ የሆኑ የተለያዩ ጓደኞች አሉን። ቱን ስማቸው መዘርዘር አልፈልግም አርባ ሶስት አርባ አራት አርባ ሁለት ከስልሳ በላይ ሂሚዲቲ ሆኖ በዛ ፀሐይና ሂሚዲቲ ያንን እቃ ሲጭኑ ገንዘብ ሲያሰባስቡ ሰዎችን ነ ወደዛና ወደዚህ ሲያደርጉ የነበሩት የብሪዝበን ነዋሪዎች እንዲሁም የቅዱስ ገብርኤል ምዕመናን ከልቤ ከልቤ አመሰግናቸዋለሁ። በዚሁ አጋጣሚ ተጨማሪ ላመሰግን እንፈልጋቸው እኔም ለወገኔ በብሪዝበን ያሉ ወጣቶች ስብስብን ነው። በገንዘብም ሆነ በየልብስ እርዳታ በማቴሪያል ያደረጋችሁልን ከልብ ከልብ እናመሰግናለን። እና የተደረገውን ነገር የሰውን ደግነት ያየሁበት የሰውን ጥንካሬና ብርታት ብዙ ነገር ማድረግ እንደሚችል የተማርኩበት ፕሮሰስ ነው። ከዛ ውጪ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምንልክበት ክሊኒክ አሁን ከክሊኒክነት ወደ ሆስፒታልነት እየተቀየረ ነው። በዚህ መቀየር ውስጥ የአውስትራሊያ ነዋሪዎች አስተዋጽኦ አለው ማለት ነው። እና ለዚህም የምንልከው የዲያለስስ ማሽን የራሳቸውን ክሊኒክ የዲያለስስ ዋርድ ለማሰራት ፕሮሰሱን ጀምረዋል። ይሄ ትልቅ ነገር ነው እና ይህንኑ እንዳይ ሲቋረጥ ከፍ ብለው ሲሄዱም ከፍ እንድናደርጋቸው እርዳታችሁ ሁሉ እንዳይለየን በአውስትራሊያ ያላችሁ ኢትዮጵያኖችን በሙሉ እጠይቃለሁ። አቶ አያሌው ሁንዴሳ፣ የቀድሞው የኒው ሳውት ዌልስ የኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት እና በሲድኒ የማህበረሰብ ረድኤት አስተባባሪ፣ አቶ ሚካኤል መለሰ፣ በብሪስበን የማህበረሰብ ረድኤት አስተባባሪ፣ ስለ ቃለምልልሱ እናመሰግናለን። እኛም እናመሰግናለን። ካሳሁን ጊዛዊ ካሳ፣ አንድ ግን መጨመር የምፈልገው ነገር ነበር፣ ካሳሁን ከዚሁም በተጨማሪ በእርዳታ በኩል በቅንነት የሚችሉትን ሁሉ ለማድረግ የሞከሩትን የኤምባሲ ሰራተኞችን በዚህ አጋጣሚ ማመስገን እፈልጋለሁኝ። በተለይ አቶ በሬሁን ደጉና አቶ ግዛቸውን የአቅማቸውን ያህል ሊተባበሩ ሙከራ አድርገዋል። በእርግጥ ከበላዮቻቸው የሚያገኙት ምላሽ እንግዲህ ለእኔ ይንገሩም አይንገሩም ያስደስታቸው አስደስታቸው ባላቅም፣ እነሱ ግን እንደምንጠይቃቸው ጥያቄ የአቅማቸውን ያህል ለሊተባበሩ ጥረት አድርገዋል። በዚህ አጋጣሚ እነሱንም ማመስገን እፈልጋለሁ። ካለቆቻቸውም ጋር ያላቸውን ግንኙነት አስተካክለው ለወደፊት ፈጠን ያለ ግብረ ምላሽ እና የተቃና ስራ ለመስራት ድልድይ መሆናቸው እንደሚቀጥሉ ተስፋ አደርጋለሁኝ። በዚህ አጋጣሚ እነሱንም ማመስገን ስለምፈልግ ነው። በአያሌው ላይ አክትንሽ ከመጀመሪያው እስከ መጨረሻው ኢትዮጵያ ኤምባሲ ባልደረቦች አቶ በሪውን እና ግዛቸው ትልቅ አስተዋጽኦ ነው ያላቸው። በእኛ እቃ ማሰባሰብ እና መላክ ከመጀመሪያው ፕላን ስናደረግ እንዴት እንደምንልክ፣ ምን ዶክመንት እንደሚያስፈልገን ከነሱ ነው ትልቁን ኢንፎርሜሽን ያገኘ ነው። ከዛም በመጨረሻ የትብብር ገብዳቤ ጽፈውልናል እና ለዚህ ሁሉ እግዚአብሔር ይስጥልን።